ሰላም ለናንተ ይሁን። ከአሜሪካ ድምፅ የጋቢና መሰናዶ ተጀመረ። በምሽት ቆይታችን ከሚደመጡት መካከል ሕይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግሥት ስም መግለጽ እወዳለሁ። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው። በወላይታ ዞን በተከሰተ ግጭት አምስት ሰዎች መሞታቸውንና ቁጥራቸው ያልተገለጸ ሌሎች ሰዎች ደግሞ መጎዳታቸው ተሰምቷል። ዝርዝሩ ጉዳይ በምሽት ይደመጣል። በጣም ከባድ ነው። ዘይት ውድ ነው። ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ምጥን ፍሳሐ ናቸው። ኢትዮጵያ ውስጥ የሸቀጦች የዋጋ ንረት ቀጥሏል። የቅርብ ጊዜ ምክንያቶችና ሊወሰዱ ስለሚገቡ መፍትሄዎች በሚያትተው ዘገባ ውስጥ ሙሉ ሐሳባቸው ይሰማል። ሌሎች ጉዳዮችም ተካትተዋል። ሀብታሙ ስዩም መሰናዶውን እመራለሁ፣ ኤልያስ አስማረ ምህንድስናውን ያከናውናል። የደንገረመው ደግሞ አስከትላ የዓለምን ውሎና አዳር ባጭሩ ታስቃኘናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው በወላይታ ዞን በተከሰተው ግጭት አምስት ሰዎች መሞታቸውና ቁጥራቸው ያልተገለጡ ሌሎች ሰዎች መጎዳታቸውን አስታወቁ። መንግስት የህዝቡን ጥያቄ ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረ ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ አስታውቋል። የዞኑ ነዋሪዎች በትላንትና እውነት ለአሜሪካ ድምጽ በሰጡት ቃል በዚህ ጉዳይ ጋር በተያያዘ አስር ሰዎች መገደላቸውን ተናግረዋል። ዘገባውን ያደረሰን ዮናታን ዘብደስ ነው። የሊባኖስ የፍትህ ሚኒስቴር ማሪ ክሎድ ናጂም ከስልጣናቸው ተሰናበቱ። ባለፈው ሳምንት ቤይሩት ውስጥ ከባድ ፍንዳታ ከደረሰ ወዲህ ከስልጣን ለመሰናበት ሶስተኛው የካቢኔ አባል ሆነዋል። የአካባቢው ጥበቃ ሚኒስቴር ዲማኒዮስ ካታር ትላንት ማታ ከስልጣናቸው ተሰናብቷል። የማስታወቂያ ሚኒስቴር ማናል አብደል ሳማድ ትላንት ቀን ላይ ተሰናበቱ። በርካታ ሌሎች ሚኒስቴሮችም ከስልጣን ለመውረድ እያሰቡ መሆናቸው ተዘግቧል። በሌላ በኩል ቢያንስ ስምንት የምክር ቤት አባላት ከፓርላማ ቦታቸው ለመሰናበት እንደወሰኑም ታውቋል። የሀገሪቱ ምክር ቤት በያዝነው ሳምንት እንደሚሰበሰብም ይጠበቃል። የዓለም መሪዎች ሊባኖስ ከደረሰባት የፍንዳታ ጉዳት እንድታገግም ለመርዳት ወደ ሶስት መቶ ሚሊዮን ዶላር የሚጠጋ ገንዘብ ለመስጠት ትላንት ቃል ገብተዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማርኮን በቴሌኮንፈረንስ በጠሩት ጉባኤ ከ30 በላይ የሚሆኑ መሪዎች ተሳትፏል። እርዳታው በእቂና በጊዜ ደራሽ እንዲሁም ለሊባኖስ ህዝብ በሚያስፈልግ መልኩ መሆን አለበትም ተብሏል። በሚቻለው ያህል ቅልጥፍናና ግልጽነት ለሀገሪቱ ህዝብ እንዲደርስ እንደሚያስፈልግም በጉባኤው ጫና ተደርጎበታል። የዋይት ሀውስ ቤተ መንግስት ኮሮና ቫይረስን በሚመለከት ስለሚያስፈልገው ረድኤድ ከተቃዋሚ ዴሞክራቶች ጋር የበለጠ ድርድር ለማካሄድ ዝግጁ መሆኑን ትላንት አመላክቷል። ስምምነት ላይ ለመድረስ ሲባል ተጨማሪ ገንዘብ የማውጣት ፍላጎት እንዳለውም ጠቁሟል። ተጨማሪ ገንዘብ ጠረጴዛው ላይ ለማቅረብ ዝግጁ ነን ሲሉ የግምጃ ቤት ኃላፊው ስቲቨን ሙንቺን ተናግረዋል። ፕሬዚዳንቱ ማውጣት ያለብንን ያህል ገንዘብ ለመመደብ ቁርጠኛ ናቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ በሚሊዮኖች የሚቆጠሩ ከስራቸው ለተፈናቀሉ አሜሪካውያን የሚሰጥ ጊዜው ያለፈ ድጎማ በከፊልም ቢሆን ለማስረዘም ባለፈው ቅዳሜ ትዕዛዝ ፈርመዋል። ትራምፕ በትዊተር ገጻቸው ላይ ባስተላለፉት መልዕክት ተጨማሪ ውይይቶች አይደረግም አላሉም። ነገር ግን ባለፈው አርብ በተደረገው ስብሰባ ስለ ድጎማው ጉዳይ ስምምነት ላይ አለመደረሱን በህግ መወሰኛው ምክር ቤት የዴሞክራቶች መሪ ቻክ ሹመርንና የህግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲን ተጠያቂ አድርገዋል። ፔሎሲ ትላንት ኤምኤስ ኤንቢሲ በተባለው የአሜሪካ ቴሌቪዥን ሲናገሩ ትራምፕ ያስተላለፉት ትዕዛዝ ብዥታ ነው፣ ጥረታቸው ህዝብን መርዳት ሳይሆን የአክሲዮን ገበያን ማጠናከር ነው ብለዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር እንድታመሹ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎችና በድረገጻችን ላይ በቀጥታ እየተላለፈ ይገኛል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በወላይታ ዞን በተከሰተ ግጭት አምስት ሰዎች መሞታቸውና ጥራቸው ያልተገለጹ ሌሎች ሰዎች ደግሞ መጎዳታቸውን አስታውቀዋል። መንግስት የሕዝብን ጥያቄ ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረው ሁኔታ እንዳሳዝናቸው ለክልሉ መንግስት የቴሌቪዥን ጣቢያ በሰጡት መግለጫ ገልጸዋል። የዞኑ ነዋሪዎች ትናንት ለቪኦኤ በሰጡት ቃል አስር ሰዎች መገደላቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩ ልኳል። አገር ለማፍረስ ከሚሰሩ አካላት ጋር ተመሳጥሯል የተባሉ የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወላይታ ዞን በተከሰተ ግጭት አምስት ሰዎች መሞታቸውና ቁጥራቸውን በውሉ ያልገለጡት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው አስታውቀዋል። አካል ጉዳትን አጋጥሞናል። ወደ አምስት የሚሆኑ ዜጎቻችን ህይወታቸው አጥተዋል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሀዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ ምህረቱን እንዲሰጣቸው እመኛለሁ። መንግስት የህዝቡን ጥያቄ በሰላማዊ መንገድና በህገ መንግስቱ መሰረት ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረ ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴለቪዥን ጣቢያ በሰጡት መግለጫ ገልጠዋል። ይሄ ሁኔታ የተፈጠረው መላው የወላይታ ህዝብ እንደሚረዳው አሁን የለውጡ መንግስት እና አዲስ የተደራጀው ውሁድ ፓርቲ የብልጽግና ፓርቲ ህዝቡን መደመጥ አለበት፣ የህዝብ ጥያቄዎች ለዘመናት የከረሙ ወደኋላ የቀሩ ጥያቄዎች ሳይፈቱ ህዝቡን ያስመረሩ ጉዳዮች መፈታት አለባቸው ብሎ ይዞ በሀገር ደረጃም ቅድሚያ ከተሰጣቸው ተግባራት አንዱ ሆኖ እየተሰራበት ያለ ጉዳይ እንደሆነ መላው ህዝባችን ይረዳዋል። የተለያዩ እንቅስቃሴዎች ተደርገዋል። በተለይ በዚህ ዓመት ይህን ጉዳይ ወደ አንድ ልባት ለማድረስ የፌዴራል መንግስትም ክልሉ መንግስትም ከፍተኛ ርብርብ እየተደረገ ነው ፓርቲያችንም በዚህ ጉዳይ ላይ ሰፊ ጊዜ ወስዶ እየሰራበት ነው የሚገኘው በቅርቡ ባደረግነው ውይይት የወላይታን ብሄር ጨምሮ መላው የክልላችን ህዝቦች የሚያነሷቸው የአደረጃጀት ጥያቄዎች ሰላማዊና ህጋዊ በሆነ መንገድ ህገ መንግስቱን በተከተለ መንገድ መፈታት አለበት ተብሎ ይህንን ስራ ለመቋጨት የሚያስችሉ ጠንካራ ስራዎች ተጀምረዋል። በክልል የመደራጀት ጥያቄን በተመለከተ የተሳሳተ አካሄድ ተከትሏል የተባሉ የመንግስት አመራሮች መኖራቸውን ለማስተካከልም ተስማምተው ለተግባራዊነትም ቃል ገብተው እንደነበር፣ ነገር ግን እኒህ ታሰሩ የተባሉ አካላት ቃላቸውን በማፍረስ ያልተገባ ድርጊት ውስጥ በመግባታቸው በቁጥጥር ስር መሆናቸውን ተናግሯል። በየደረጃ ያለ አመራር ስራው ይህን የህዝቡን ጥያቄ ሰላማዊና ህጋዊ በሆነ መንገድ እንዲፈታ ከመንግስት ጋር ተባብሮ መስራት እንደሚገባው፣ በየደረጃ ያለ አመራር ተቀናይቶ መስራት እንደሚገባው በተናጠል በሚደረጉ እንቅስቃሴዎችና መጓተቶች ምክንያት ብዙ ዋጋ እየከፈልን ስለሆነ ይሄ ነገር እንዲቆምና ለሁሉም ህዝቦቻችን ፍትሐዊ የሆነ ምላሽ እንዲያገኝ የማድረግ ስራ እንዲሰራ ተግባብተን እስካሁን የሄድንበትንም የተሳሳተ መንገድ ለማረም ቃል ገብተን በየደረጃ አመራር ያለው አመራር ራሱን አይቶ ተግባብቶ ተገምግሞ ድክመቱን አይቶ ወደ ስራ የገባበት ሁኔታ ነው የነበረው። ከዚህ በተቃራኒ በወላይታ አካባቢ ያሉ ወላይታ ዞንን እንዲመሩ ኃላፊነት የወሰዱ ጥቂት ግለሰቦች፣ አመራሮች በጋራ የተቀመጠውን ስምምነት በመጣስ አቅጣጫውን እንዲስት በማድረግ እንደገና ወደ ኃይል አማራጭ እንዲሄድ ህብረተሰቡን ወደ ተሳሳተ መንገድ የሚወስድ አቅጣጫ እንዲሄድ ለማድረግ መንግስትና ፓርቲው በጋራ እየሰራ በ በጋራ የተስማማንበትን አቅጣጫ በጣሰ መንገድ እንቅስቃሴ ሲያደርጉ እንደነበረ ታይተዋል። በዞኑ ዋና ከተማ አስወዶና በቦዲቲ ከተማ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭትም አላስፈላጊ ዋጋ ተከፍሏልም ብሏል። የወላይታ ህዝብ ጥያቄ ተገብና ህገ መንግስታዊ ሆኖ ሳለ የህዝቡን ጥያቄ ቀልብሶ ለሌላ አላማ ለማዋል የሚደረገውን ጥረት የወላይታ ሕዝብ ተገንዝቦ ማስቆም አለበትም ቢሏል። አቶ ርስቱ ይርዳው ጉዳዩ በዚህ ሁኔታ በምክክር ይህን ለመፍታት ጥረት እያደረግን ባለንበት ወቅት ወደ ግጭት የሚያመሩና ከመንግስት ጋር ከክልሉ መንግስት ጋር ህጋዊ ስርዓቱ ባልጠበቀ መንገድ ተነጥሎ በተናጠል ዞኑ ከክልሉ ጋር ነጥሎ ለማድረግ በመሄድ የራሳቸው አቋም ለማስተላለፍ የራሳቸው እርምጃ ለመውሰድ እንቅስቃሴ ሲያደርጉ ስለነበረ ክትትልም እየተደረገ ስለነበረ በጸጥታ ኃይሎች እነዚህ አመራሮች ከዚህ ድርገታቸው እንዲታቀቡ ሲጠየቁ ፈቃደኛ ባለመሆናቸው በቁጥጥር ስር እንዲውሉ ተደርጓል። ህገ መንግስታዊ ስርዓቱን በጣሰ መንገድ መሄድ እንደማይገባ ትክክል እንዳልሆነ ቢነገራቸውም በሌሎች አካላት ትናንትና የህዝቡን ጥያቄ ሲያደናቅፉ የነበሩ ህዝቡ በተደጋጋሚ ለሚያነሳው ጥያቄ በኃይል አማራጭ እየወሰዱ የተለያየ እንግልት ሲፈጽሙ የነበሩ በለውጡ የተወገዱ ኃይሎች በሚሰጡት ትዕዛዝና ከነሱ ጋር ባለው ቅንጅት ምክንያት የመንግስት የሚሰጠውን ፓርቲ የሚያስቀምጠውን አቅጣጫ ወደ ጎን በመተው ጸረ ለውጥ ኃይሎች ጋር ብረው እነሱ የሚሰጧቸውን ምክር እየተከተሉ ሄደው ህዝባችንን ለማይሆን ሁኔታ እየዳረጉ ነው ያሉት የዞኑ ነዋሪዎች ትላንት ለቪኦኤ በሰጡት ቃል ወጣቶች የታሰሩ መሪዎቻችን ይፈቱ በማለት ያሰሙትን ተቃውሞ ተከትሎ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭት በርካቶች መጎዳታቸውና አስር የሚደርሱ ሰዎች ደግሞ እንደተገደሉም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በኢትዮጵያ የሐምሌ ወር የዋጋ ግሽበት ወደ 223 ማሻቀቡን የማዕከላዊ ስታስቲክስ ኤጀንሲ በወጣው መረጃ አስታውቋል። ላለፉት ሶስት ተከታታይ ወራትም በሀገሪቱ የዋጋ ግሽበት እየጨመረ መሄዱን የማዕከሉ መረጃ አመላክቷል። ለዋጋ ግሽበቱ መጨመር ቀዳሚ ምክንያት የሆነው የምግብ ሸቀጦች ላይ የታየው የዋጋ ጭማሪ ሲሆን ይህም ወደ 237 ከፍ ማለቱ ታውቋል። እየበረታ የሄደው የዋጋ ጭማሪ በሕብረተሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ መሆኑንም ነዋሪዎችና የኢኮኖሚ ባለሙያዎች ያስረዳሉ። የግብርና ሚኒስቴር በበኩሉ በምግብ ላይ የሚታየው የዋጋ ጭማሪ በምርት ማነስ የተፈጠረ ሳይሆን የገበያ ሰንሰለት ስርዓት አለመኖር ያመጣው ሕገ ወጥነት ነው ብሏል። ስመኝሽ ቆየ። በኢትዮጵያ ከጊዜ ወደ ጊዜ እያሻቀበ ያለው የዋጋ ንረት በተለይ በዝቅተኛ ገቢ የሚተዳደሩትን የሀገሪቱን ዜጎች ብርቱ ፈተና ውስጥ ከቷቸዋል። በተለይ ባለፉት ሶስት ወራት ውስጥ የእህል የጥራጥሬና የአትክልት ዋጋ በከፍተኛ ሁኔታ እየጨመረ መሄድ በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህ የዋጋ ንረት ቀጥተኛ ተጽዕኖ ካደረሰባቸው ነዋሪዎች መሀል ወይዘሮ ምጥን ፍስሐና ቤተሰቦቻቸው ይገኙበታል። በአዲስ አበባ አዲሱ ገበያ አካባቢ ነዋሪ የሆኑት ወይዘሮ ምጥን ትራንስፖርት ባለስልጣን ተቀጥረው በሚያገኙት ገንዘብ ራሳቸውን ጨምሮ ከስድስት በላይ የሆኑ የቤተሰባቸውን አባላት ለማስተዳደር መቸገራቸውን ይገልጻሉ። በጣም ጤፍ ውድ ነው፣ ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ እና ከሽንኩርት አቅም አርባ ብር ሂሳብ ነው የሚገዛው ከጤፍ አገሩ ና አርባ ሚኒስትር ሂሳ አራት ሂሳብ ነው። ከስኳር አቅም በቀበሌ ካገኘሽ አገኘሽ፣ ካላገኘሽ አርባ ብር ሂሳብ ነው። የቀበሌው ክፍፍል በበቂ አታገኝም፣ በወቅቱም አይመጣም። ከዱቄት ማንጻር ስምንት ብር ከስምሳ ነበረ። ያ አሁን ልናገኝ አልቻለም። ከፋሲካ ጀምሮ እሱ ቡቴክ ሊመጣም አልቻለም። ስለዚህ ከነጋዴ መስላሳለት ሂሳብ ነው ምንገድ ነው እና እንደዚህ አድርጎ መኖር በጣም አስቸጋሪ ስለሆነ በጣም ከብዶናል። በኢትዮጵያ እየታየ ላለው የዋጋ ግሽበት ዋና ምክንያት ሆኖ የሚጠቀሰው የምግብ ነክ ሸቀጦች በተለይ የእህል ዋጋ መናር ነው። በማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት የምግብ ዋጋ ግሽበት 23.7 በመቶ የደረሰ ሲሆን ካለፈው ዓመት ጋር ሲነጻጸር በ24.9 በመቶ ጭማሪ አሳይቷል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ባለሙያ አቶ ብስራት ተሾመ ለዋጋ ጭማሪ ምክንያት ከሆኑት ነገሮች አንዱ የምርት አቅርቦት ሰንሰለት ውስጥ ያሉ መሰረት አልባ ግምታዊ ምልከታዎች ወይም ስፔኩሌሽን መሆናቸውን ያስረዳሉ። ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለቱ በጣም ከፍታና ዝቅታ ያለው መካከል ላይ የተለያዩ ደላሎች ይገቡበታል። በጣም ብዙ ግምታዊ ምልከታዎችን የሚያሳዩ ስፔኩሌተርስ የሚባሉት ከአዲስ አበባ ከተማ ላይ ያለው ህብረተሰብ አሁን እንደዚህ ሆኗል እና ዋጋውን እንጨምር፣ እንቀንስ እንደዚህ እየተባለ በደላሎች የሚመራ የአቅርቦት ሰንሰለት ስለሆነ ያለው ከተማ ላይ ያለው ህብረተሰብ ይህ ነው የተባለ ገቢ ሳይጨምርለት የሚመጣ የዋጋ ግሽበት ሊኖር ይችላል ተብሎ ይገመታል። በሀገሪቱ ውስጥ በአሁኑ ወቅት የእህል ምርት አቅርቦት ችግር እንደሌለ የሚያስረዳው የግብርና ሚኒስቴር በበኩሉ ባለንበት የምርት ዘመን ከታቀደው አንድ ነጥብ ዘጠኝ ሚሊዮን ሄክታር በላይ ሁለት ነጥብ አንድ ሄክታር ዘር ተዘርቶ ምርት መሰብሰቡን ይገልጻል። በሚኒስቴር መስሪያ ቤቱ የሰብል ልማት ዳይሬክተር የሆኑት አቶ ኢሳያስ መና ለአሜሪካ ድምጽ ሲያስረዱ የአቅርቦት ችግሩ የሚፈጠረው ስግብግብ ብለው የሚጠሯቸው ነጋዴዎች ጋር ነው ይላሉ። ይህ ዋናው የስግብግብ ነጋዴዎች ስራ ነው ነው። አሁን ለምሳሌ ኮቪድ ገና እንደገባ ብዙ ሰዎች ብዙ እቃ ማስወደድ ጀምረው ነበር። እንኳን በሚመረት እህል ከገጠር ከሚመጣ እህል ቀርቶ ገበያው ከተማ ውስጥ ያለው ነው አቅርቦቶች። ራሳቸው ሰዎች በእያንዳንድ በሚከሰት ችግር ላይ መክበር ይፈልጋሉ። መኸራችን አምና በጣም የተሳካ መኸር ነው። ሶስት መቶ ሰላሳ አምስት ሚሊዮን ኩንታል ምርት ነው የተመረተው እና ያ መኸር ወደ ገደል አልገባም። ስለዚህ ያ ምርት አለ ገበሬው ጋ። የዋጋ ግሽበትን ማርገብ የምንችለው ብዙ የህግ ስራዎች መሰራት አለባቸው። ሰዎችን በማባበል በምናምን ሳይሆን ጥፋተኛውን በመቅጣት ትሬን እያደረግን ማውጣት አለብን። ከዛ በኋላ ነው ህዝብ ነገር የሚስተካከለው። አሁን ባለው ነባራዊ ሁኔታ ግን ወይዘሮ ምጥንና ቤተሰቦቻቸው ቀድመው ይመገቧቸው የነበሩ የምግብ አይነቶችን እንዲቀንሱ ወይም ከነጭራሹ መመገብ እንዲያቆሙ እያስገደዳቸው ነው። ከምግብ ዋጋ በተጨማሪም የትራንስፖርት፣ የመብራት፣ የውሃና የመሳሰሉት ዋጋዎች ንረት እጅግ እንዳማረራቸው ወይዘሮ ምጥን ያስረዳሉ። ምስር ለምሳሌ አሁን ምስር በዋናነት የምንጠቀመው ጉዳይ ነበር፣ ግን እሱም በዘጠና ብር ሂሳብ ሆኗል። በጣም ከባድ ነው። ከሽሮ አቅም ቀበሌ ካቀረበለሽ አቀረበለሽ በአምሳ ምናምን ታገኛለሽ፣ ከነጋዴ ግን ዘጠና ብር ገዝተሽ በጣም ከባድ ነው። መብራት ጆታ ለምሳሌ ሶስት መቶ እና አራት መቶ ምንከፍለው አሁን አንድ ሺህ ብር ነው ምንከፍለው አንድ እሱ እንደ እሱ አይነት ነገሮች ጫናዎች በጣም ከባድ ናቸው። እና ቅንጦች ምግቦችን አናስባቸውም። ዶሮ ምናምን አይነት ነገሮችን አናስባቸውም። ምስሩ እና ሽሮን ካገኘም ትልቅ ነገር። ሀገር ውስጥ ከሚታየው የእህልና ሌሎች የምግብ ውጤቶች ዋጋ መናር በተጨማሪ መንግሥት በተደጋጋሚ የብር ምንዛሬ ተመን እንዲቀንስ ማድረጉ ከውጭ ለሚመጡ የፍጆታ ምርቶች ዋጋ መጨመርና ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ ነው። አቶ ብስራት ይህ በተለይ በሸማቹ ሕብረተሰብ ላይ ተጨማሪ ተጽዕኖ ያደርሳል ይላሉ። የመንግስት ላለፈው አንድ ሰባት ስድስት ወር ወይ ደግሞ እንደዛ አካባቢ በሚሆን ጊዜ ውስጥ ፎሬን ኤክስቼንጅ ሬታችንን በሚታይ ሁኔታ ዲፕሪሽት እያደረጉት ነው። ይሄ ማለት ሰላሳ ብር ወይ እንደዚህ በአንድ ዶላር በሰላሳ ብር አካባቢ በሀያ ስምንት ብር ከነበረበት ተነስቶ አሁን ወደ ሰላሳ ሰባት ብር አካባቢ ድረስ ለመድረስ በአንድ ጊዜ ከሀያ ፐርሰንት በላይ ጭማሪ እያሳየ ነው ያለው። ስለዚህ ይሄ ማለት ከውጭ የሚገቡ እቃዎች የምግብም ሆነ ነንፉድ አይተምስ በአንድ ጊዜ ሌላውን መካከል ላይ ያለውን አትራፊውን ትተን እንኳን በሀያ በመቶ ቀጥታ ከውጭ ሀገር ወደ ኢትዮጵያ የሚገቡ ነገሮች እንዲጨምሩ ተደርገዋል ማለት ነው። ልክ እንደ ወይዘሮ ምጥን የኑሮ ውድነት ከአቅማቸው በላይ የሆነባቸው የህብረተሰብ ክፍሎች በብዛት እንደሚታዩ የሚያስረዱት አቶ ብስራት በዚህ ከቀጠለ ህብረተሰቡን ተስፋ ወደ መቁረጥ እንዳይገፋውም ስጋታቸውን ያጋራሉ። ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ርካሽ የሆኑ አማራጮችን ሽንኩርት አርባ ብር፣ ሀምሳ ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል። ለምሳሌ ጤፍ በጣም በከፍተኛ ሁኔታ በመጨመሩ ምክንያት ሰው የጤፍ እንጀራን ከመመገብ ይልቅ ጤፍን ከሌሎች የእህል አይነቶች ጋር ደባልቆ እንጀራ በመስራት ዳቦ በብዛት በመጠቀም እንደውም አንዳንዴ ይገርምሻል፣ አዲስ አበባ ውስጥ ዞር ዞር ብቲ የዳቦ ቤቶች ላይ ረዣዥም ሰልፎች ታያለሽ። ይሄ እየሆነ ያለው ዳቦ ደረቁ እንበል ሆነም ብሎ ካለው ሁኔታ ጋር ተስማምቶ ለመኖር የሚደረጉ ብዙ ጥረቶች አሉ። ግን ኢን ደ ሎንግረን በዚህ አይነት ሁኔታ ሰው መቀጠሉ ከባድ ሊሆን ይችላል። ቅድም ስናወራቸው የነበሩ የፖለቲካ አለመረጋጋቶች የበለጠ ህብረተሰቡ ሆድ እየባሰው እንዲሄድ የመበሳጨትና እንደገና ወደ መንገድ ላይ ተቃውሞዎች የመውጣትንም ነገር ሊገፋፋ ይችላል። አሁን ያለው የዋጋ ግሽበት በቀላሉ ሊታይ የሚችል አይደለም። በኢትዮጵያ በተደጋጋሚ የሚታየው የፖለቲካ አለመረጋጋትና የኮሮና ቫይረስ ወረርሽኝም በሸቀት አቅርቦት ሰንሰለቱ ላይ ንዝረት ከሚያስከትሉ ጉዳዮች አንዱ መሆናቸውንም የኢኮኖሚ ባለሙያው ያስረዳሉ። የኢትዮጵያ መንግሥት በሀገሪቱ የሚታየውን የዋጋ ግሽበት ወደ አንድ ነጠላ አሀዝ አውርዶ የዋጋ መረጋጋት ለማምጣት እንደሚጥር በተደጋጋሚ ቢገልጽም ላለፉት ሁለት ዓመታት ግን የዋጋ ግሽበቱ ከሁለት አሀዝ መውረድ አልቻለም። ይህንን ለማረጋጋት መንግሥት ምግብ ነክም ሆኑ ምግብ ነክ ያልሆኑ ሸቀጦች ወደ ገበያ በብዛት እንዲገቡ የማድረግና በአቅርቦት ሰንሰለቱ ላይ የተሰማሩ አካላት ውሳኔ ሰጭነትን ከመሀል አውጥቶ አምራቹና ተጠቃሚው የሚገናኝባቸው መንገዶች ላይ አተኩሮ እንዲሰራ አቶ ብስራት መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የሰላም ሚኒስቴር የጦር መሳሪያ ምዝገባ ለማድረግ በዝግጅት ላይ መሆኑን አስታውቋል በኢትዮጵያ በጥር 2012 የሕገ ወጥ መሳሪያ ቁጥጥርን ለማስተዳደር በወጣው አዋጅ መሠረት በቀጣይ ሁለት ዓመታት ጊዜ ውስጥ ዜጎች የጦር መሳሪያዎቻቸውን እንዲያስመዘግቡ ይጠበቃልም ተብሏል የደንገረመው በሰላም ሚኒስቴር የክብርት ሚኒስትሯ አማካሪ የሆኑትን አቶ ሚናስ ፍሳህን አነጋግራ ተከታዩን አሰናድታለች በኢትዮጵያ ባለፉት ጥቂት ዓመታት በሕገ ወጥ መንገድ የሚያዙ የጦር መሳሪያዎች ቁጥር ጨምሯል። ምንም እንኳን ሀገሪቱ እንደ ኤሮፓያን አቆጣጠር በ2004 ዓ.ም የናይሮቢ ፕሮቶኮል በመባል የሚታወቀውንና ኢትዮጵያን ጨምሮ 11 የአፍሪካ ሀገራት የተካተቱበትን ሕገ ወጥ የጦር መሳሪያን የመቆጣጠርና የማስወገድ ስምምነት ብትፈራረምም ከሌሎቹ ሀገራት በተለየ መልኩ በሕግ ሳይደነገግ ቆይቷል። ኮራት በፊት በጥር 2012 በአዋሽ ቁጥር 1177 መመሪያና ደንብ ወጥቶለት በህግ ተደንግጓል። በሰላም ሚኒስቴር የሚኒስቴር አማካሪ የሆኑት አቶ ሚናስ ፍስሀ መሳሪያዎችን በህጋዊ መንገድ ማስመዝገብ ስለሚኖረው ፋይዳ እንዲህ ያስረዳሉ። ዋናው ነገር እንግዲህ እንደሚታወቀው ህገወጥ የሆኑ ትናንሽና ቀላል የጦር መሳሪያዎች ጠቅለል ባለመልኩ በአፍሪካ ደህንነትና መረዳዳት ላይ በጣም ትልቅ ስጋት ሆነው ቆይተዋል። ከዚህም በተጨማሪ የተለያዩ ግጭቶችን በማስፋፋት ረገድ በአህጉሪቱ ኢትዮጵያንም ጨምሮ አሉታዊ ተጽዕኖችን ካስከተሉ ምክንያቶች አንዱ የህገወጥ የጦር መሳሪያዎች ዝውውር ነው። ከዚህ ጋርም ተያይዞ የተለያዩ ኢሹዎች ሊነሱ ይችላሉ። በሌላ መልኩ ደግሞ ከሰብአዊ ደህንነት አንጻር ሰዎች ራሳቸውን ለመጠበቅ መሳሪያ ያዝ አለብን ብለው ሊያስቡ ሊያምኑ ይችላል። የባህሉም እንዳለ ሆኖ፣ ነገር ግን በዛው ልክ ቁጥጥር በማይደረግበት የስርጭት ሁኔታ እና የህገወጥ ዝውውር ስፋት ነው ምክንያት አሉታዊ ተጽዕኖች በመፍጠር የሰዎችን ደህንነት ይበልጥ ሲያዳክምም አይተናል በተለያዩ ጊዜዎች። ከዚህም ባለፈ የሀገርን ኢኮኖሚ እና የኢኮኖሚ ሀብቶችን ሲጎዱ አይተናል። የውጭ ኢንቨስትመንቶችን በጣም ያዳክማል። መሰረታዊ የሆኑ የሰዎችን ፍላጎት በጣም ያጎድላል። እንዲሁም ለሰብዊ መብቶች ጥሰቶች ምክንያት ሲሆን ታይተዋል እና ከዚህ ጋር በተያያዘ ሰፋ ባለመልኩ ባጋውን ለመስጠት ህገወጥ የሆኑ የጦር መሳሪያዎች በጣም ከትንሽ ወንጀል እስከ ምሽቅ ተዋጊዎች እና የሽብር ተግባራት ድረስ በብዙ የአፍሪካ ሀገራት ውስጥ ግጭቶችን በጣም ሲያስፋፉ አይተናል። ሀገራትን የችግሩን አሳሳቢነት በጣም በመረዳት የተለያዩ እርምጃዎችን እየወሰዱ ይገኛሉ። አቶ ሚናስ ፍስሀ በቀጣይ ሁለት አመታት እስከ ዛሬ ድረስ በግዥም ሆነ በውርስ እንዲሁም በማናቸውም አይነት መንገድ የጦር መሳሪያ ያላቸው ሰዎች መሳሪያዎቻቸውን በማስመዝገብ ህጋዊ መሆን እንደሚችሉም ይገልጻሉ። ከዚህ በፊት በህጋዊ መልኩም ሆነ በህገወጥ በሆነ መልኩም በየትኛውም መልኩ እጃቸው ላይ የጦር መሳሪያ ካለ አሁን በወጣው ህግ መሰረት ለሚቀጥሉት ሁለት ዓመታት በህጉ መሰረት ለሁለት ዓመት ነው የተሰጣቸው። ያንን ግምት ውስጥ በማስገባት መጥተው ያላቸውን የጦር መሳሪያ እንዲያስመዘግቡና እንግዲህ ማስመዝገብ ብቻ ሳይሆን ህጉ ላይ ማን ምንድን ነው የሚለውን ይተንትናል። ማን ነው መያዝ ያለበት የትኛው ዕድሜ ላይ ነው የሚለውን ይተንትናል። ህጋዊ አቅም ያላጣ የኢንካፓስቴት ያልሆነ የሚለውን ህጉ ይተንናል። በዛ መልኩ ፊት እስካደጉ ድረስ አስመዝግበው መጠቀም ይችላሉ። ከዛ ውጭ ግን በሆነ መልኩ ህገ ወጥ ስለሚሆን ያ ወንጀል ስለሚሆን በዛ መልኩ ደግሞ አስፈላጊን እርምጃ መንግስት ይወስዳል ማለት ነው። አቶ ሚናስ የጦር መሳሪያ ምዝገባው ከአኗኗር የሚሆን ከባህል አኳያ መሳሪያ የሚይዙ የህብረተሰብ ክፍሎችንም ያማከለ ነው ይላሉ። ህጉ እነሱንም ግምት ውስጥ እያስገባ ነው። በተለያየ መልኩ ማ ምንድን ነው የሚለውንም ተንትኖ በጣም ረጅም ጊዜ ወስዶ ድቤትን ተደርጎ እየመጣ ነው። ለግለሰብ የሚፈቀዱ የጦር መሳሪያ አይነትና ብዛት እንዲሁም የጥይት ብዛት በከተሞች አካባቢ፣ በአርብቶ አደር እና አርሶ አደር አካባቢ ያለውን ሁኔታ ከግምት ውስጥ በማስገባት ተቆጣጣሪ ተቋሙ ማለት የፌዴራል ፖሊስ ኮሚሽን በሚያወጣው መመሪያ መሰረት የሚወሰን ይሆናል። ስለዚህ እነሱንም ግምት ውስጥ ማስገባ መልኩ ነው። ዋናው መታወቅ ያለበት እዚህ ጋር መሰመር ያለበት ምክንያት ምንድን ነው? በተለያየ ወቅቶች የተለያዩ ሰዎች የራሳቸውን ኢንተረስ ለመጠበቅ ኔጌቲቭ የሆነ ኢንፎርሜሽኖችን አሉታ የሆነ ኢንፎርሜሽኖችን ለህዝቡ ሊያሰራጭ ይችላል። ዋናው ዓላማ ግን ማንም የማንንም መንግስት የማንንም መሳሪያ የመውሰድ እናንት ነው ማለት የመቀማት ስራ አይደለም የሚሰራው። ዋናው አላማ ምንድን ነው? ያለፉት ብዙ ዓመታት ለባህልም ሆነ በተለያየ መልኩ ሰዎች ጥሩ መሳሪያ ታጥቀው ሲኖሩ ሰላማዊ ቤታቸውን ሲገፉ ነው የሚታወቀው። በሌላ መልኩ ደግሞ ስፔሲፊክ በሆነ መልኩ ከስራው ባህሪና ከነባራዊ ሁኔታ አንጻር ራሱን የመጠበቅ ግዴታ አለበት ብሎ ሲያስብ ደግሞ ህጉ ለግለሰብ ደግሞ ሲፈቀድ የነረበት ሁኔታ አለ። ያ እንዳለ ሆኖ በየትኛውም መልኩ መሳሪያ እጅሽ ላይ አሁን ካለ ማንኛውም ሰው ካለ ይህም መዝገብና ህጋዊ እውቅናና ላይሰንስ ይሰጠው ነው የሚባለው። ያንንም ለማድረግ ወደኋላ አይሄድም። ለምን ያት ምናምን አይባልም። በሚቀጥሉት ሁለት ዓመታት ውስጥ ይህንን መጥቶ ያስመዘግባል። ሲያስመዘግብ ግን ህጉ በወጣው መሰከ መሰረት ማ ምንድን ነው የሚገባው የሚለውን ህጉ ይተነትናል። ይሄ ህጉም ግልጽ ነው። አቶ ሚናስ ምዝገባው በቅርቡ እንደሚጀመርና ከህብረተሰቡም ጋር ውይይት እንደሚደረግ ገልጸው ለቁጥጥርና ለጥራት አመቺ እንዲሆን ሲባል ምዝገባው ዘመኑን በጠበቀ መልኩ በዲጂታል እንደሚሆንም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አብረን ስላመሸን ደስ ብሎናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአርታኢ ትዝታ ብላቸው፣ ከአቀናባሪው ኤልያስ አስማረ ጋር ሀብታም ስዩም፣ መልካም ምሽት ይሁንላችሁ ብያለው። የነገዘ ይበለን። with zero